በስብሰባው መግለጫ የሰጡት የኢትዮጵያ ሀገራዊ ንቅናቄ አመራር አባላት ዶክተር ዲማ ነገዎና ዶክተር ብርሃኑ ነጋ እንዲሁም ከኢትዮጵያ የሲቪል ማህበራት ትብብር አቶ ያሬድ ኃይለማርያም እና ከትግራይ ሕዝብ ዴሞክራሲያዊ ንቅናቄ አቶ ሰለሞን ነጋ አሁን በኢትዮጵያ እየተነሱ ያሉት የዴሞክራሲና የመብት ጥያቄዎች ፖለቲካዊ መፍትሄ ካልተሰጣቸው በኢትዮጵያ ብቻ ሳይሆን በአካባቢውም አለመረጋጋት ሊፈጥሩ የሚችሉ መሆኑን በመግለጽ የአውሮፓ ህብረትና አባል መንግስታቱ በተለይ በስልጣን ላይ ያለው መንግስት ለውይይትና ድርድር ዝግጁ በመሆን ራሱን የመፍትሄው አካል እንዲያደርግ ጫና ያደርጉ ዘንድ ጠይቀዋል። በአሁኑ ወቅት በመላ ሀገሪቱ በተለይ ደግሞ በኦሮሚያና አማራ ክልሎች ካለው ህዝባዊ ተቃውሞ አንጻር የሀገሪቱን ጠቅላላ ሁኔታ በሚመለከት ዶክተር ዲማ ነገዎ እየተናገሩት እንግዲህ ዛሬ በተለይ ካለፉት ሶስት ዓመታት ጀምሮ በኦሮሞ አካባቢ የተነሳው አመፅ አሻፈረኝ ለዚህ መንግሥት ካሁን በኋላ አልገዛም የማለት ነው አዝማሚያው። ከዚህ የተነሳ በአጠቃላይ በሀገሪቱ ውስጥ ብዙ ቀውስ ያስከተለ ነው። ይሄ በኦሮሞ አካባቢ የተነሳው ደግሞ ተዛምቶ በተለይ የራሱም የሆነ ጥያቄ አለው፣ አጠቃላይ ሀገሪቱም ጥያቄ አለ። በአማራ ማህበረሰብ አካባቢም ተመሳሳይ የሆነ አልገዛም በአይነት ስሜት ነው ያለው። ይሄ ብቻ ሳይሆን በሀገሪቱ የተነሳው የፖለቲካ ቀውስ በገዢው ፓርቲም ውስጥ ደግሞ የራሱ የሆነ ልዩነትን ፈጥሮ በመካከላቸውም ብዙ ሽኩቻዎች እየተካሄዱ ነው ያለው እና እንግዲህ ትግሉ አሁን በአንድ በኩል በመንግስት እና በህዝብ መካከል፣ በሌላ በኩል ደግሞ በመንግስት ስርዓት ውስጥ ራሱ ሽኩቻ አለ ማለት ነው። ግን እንደዚህ አይነት አጣብቂኝ አገሪቱ እንድትወጣና እንደው ከሌሎች ሊመጡ ከሚችሉ ስጋቶች ለመላቀቅ ምን መደረግ አለበት ነው የሚሉት? በእኔ በኩል የሚሰማኝ ምንድን ነው፣ ከዚህ በፊት በሄድንበት መንገድ ልንቀጥል አንችል። ህዝቡም እምቢ ብሏል። የመንግስትም ደግሞ በድሮ ዘዴው ማስተዳደር አልቻለም። ምንድን ነው መደረግ ያለበት? ሰላማዊ የስልጣን ሽግግር መደረግ አለበት። ሰላማዊ የስልጣን ሽግግር ለማድረግ በስልጣን ላይ ያለው ፓርቲና ተቃዋሚዎች፣ አገር ውስጥ ውጭም ያሉ ተቃዋሚዎች አንድ ላይ መጥተው አንድ አገራዊ የሆነ ጉባኤ ተደርጎ ይሄ ጉባኤ በሰላማዊ ሽግግር ላይ መስማማት ያስፈልገዋል። ሀገሪቱን ወደ ዲሞክራሲያዊ ስርዓት ሊያሸጋግር የሚችል ጊዜያዊ መንግስት ተቋቁሞ በዚያ ነው አገሩን ልናረጋጋ የምንችለው እንጂ ከአሁን በኋላ እየባሰ ይሄዳል እንጂ እየተሻለ አይሄድም። ይሄ ስርዓትም በዚህ ሊቀጥል አይችልም፣ ህዝቡንም ሊያረጋጋይ፣ በጉልበትም ደግሞ ከአሁን በኋላ ሊያስተዳድር አይችልም። ዶክተር ዲማ በአሁኑ ወቅት ያለው ሁኔታ አሳሳቢ መሆኑን ሁሉም ወገኖች ያምናሉ። አንዳንዶች አገሪቱ ወደ እርስ በርስ ግጭት እንዳትገባ ይሰጋሉ። ሌሎች ደግሞ እንቅስቃሴ ሰዎች ሁሉ ለውጥን የሚጠይቁና ለአዲስ ስርዓት መመስረት ጥሪ የሚያቀርቡ እንጂ ለሀገር አንድነት ቀጣይነትና ለሰላም መስፈን ስጋት የሚፈጥሩ አይደሉም በማለት ተስፋቸውን ይገልጻሉ። እርስዎስ ምን ይላሉ? እንበል ከሁለትና ሶስት ዓመታት በኋላ ኢትዮጵያ ምን ትመስላለች? በእርስዎ አስተያየት። እኔ በኢትዮጵያ ሕዝብ ትልቅ እምነት አለኝ። የኢትዮጵያ ሕዝብ አይጣላም። ከዚህ የበለጠ ክፉም ጊዜ የነበረበት ብዙ ሁኔታዎች አሉ። በነዛ ክፉ ሁኔታዎችም የኢትዮጵያ ሕዝብ በአብሮነት ተስማምቶ ተደጋግፎ የኖረ ሕዝብ ነው እና እስካሁን ድረስ ሆኑ የሚባሉ ድርጊቶች የመንግስቱ ስርዓት ራሱ ሆን ብሎ ራሱ ያደረገው እንጂ ህዝብ ለህዝብ ተጣልቶ አቅም ኢትዮጵያ ውስጥ እና በዚህ በኢትዮጵያ ህዝብ ላይ ከፍተኛ ተስፋ አለኝ። ኢትዮጵያም አትፈርስም፣ ህዝቡም አይገዳደልም። ኢትዮጵያ ውስጥ ያለ ያን ያለ የመሰለ ህዝብ እያለ የሀገር ይፈርሳል የሚል ምንም አይነት ፍራቻ የለኝ። ገበያው ንጉሴ ለዶችቬሌ ራዲዮ ብራስልስ